ሰሎሞን አብርሃ የተባለ የአዲስ አበባ ነዋሪ እሱና ጓደኞቹ ባለፈው ቅዳሜ ሕዳር 21 2017 ዓ ም በተከበረው ጽዮን ማርያም በዓል ለመሳተፍ ሲዘጋጁ መቆየታቸውን ገልጸዋል። ቅዱስ ያሬድ በተሰኘ ማኅበራቸው አማካኝነት ባዘጋጁት የጉዞ መርሃ ግብርም በርከት ያሉ ምእመናንን በመኪና ወደ አክሱም ከተማ መሸኘታቸውን ተናግረዋል። እኛ ግን ሌላ ሥራ ስለነበረን በዋዜማው በአውሮፕላን ለመሄድ አቅደን ነበር የሚለው ሰሎሞን ሆኖም በአየር ትኬት ዋጋ መናር ምክንያት እሱና ሶስት ጓደኞቹ የጉዞ እቅዳቸውን እንደሰረዙ አመልክቷል። እቅድ ነበረን ያው ከስራም ከምንም አንጻር በዋዜማ ላይ ለመሄድ ነበረ። ግን ያው ያዝነው ነው እቅድ በላይ ነው እንድንሰርዝ ተገደመ ነው። መደበኛ የምንሄድበት ስላለ በአራት ሺ አምስት ሺህ መካከል ሁሌ የተለመደ ዋጋ ነው። ቢያንስ በብዛት ወደዛ ሲሄዱ ተመላሽ ላይ ያገኙ ይችላሉ። ጥፍንኳዜ ያደረጉት ከስምንት ዘጠኝ ሺህ በላይ አይሆንም ብለን ነበረ። ቼክ ስናደርግ ግን ሀያ ምናምን ሺህ ነበረ ሀያ አራት ሺህ አምስት መቶ ስልሳ አካባቢ እንደዚሁ ነበረ። ይህን ቼክ ያረኩበት እና በዛ ምክንያት ያው ሰርዘነዋል ጉዞአችንን። የአክሱም ከተማ ባህልና ቱሪዝም ጽህፈት ቤት በበኩሉ በትኬት ዋጋ ጭማሪው የተነሳ በርካታ ምዕመናን የጉዞ እቅዳቸውን እንደሰረዙ እናምናለን ብለዋል። የከተማዋ የባህልና ቱሪዝም አስተባባሪ አቶ ዘር አዳዊት ጸጋይ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ሁኔታው በጎብኚዎች ፍሰት ላይም ተጽዕኖ አሳድረዋል በማለት ተናግረዋል። ከዛ የመጡ እንግዶች ቅሬታቸው ለእኛ ገልጸውልና ትኬት በጣም ጨመረብን ከዚህ በፊት የነበረው አንድ አምስት ሺ አራት ሺ ምናምን ነው በአዲስ አበባ አክሱም፣ አሁን ግን ሀያ አንድ ሺ ሲንግል ትሪፕ ደርሶ መልስ አርባ ሁለት ሺ ብር ቆርጠን መጥተን ሲሉ በጣም ሲያማርሩ እና ቅሬታቸው ሲገልጽ ነው የሰማናቸው። በዚህ አይነት ዋጋ ውድነት ብዙ ተሳፋሪም ቀርቶ ይሆናል ብለን ግምታችን እናስቀምጣለን እና በቱሪዝም ሁኔታው ትልቅ ተጽዕኖ ነው የሚፈጥረው። ምክንያቱ አርባ ሁለት ሺ ከፍሎ አሁን የመጣው እልህ የነበረው ወይም ደግሞ የግድ መድረስ አለብኝ ያለው ወይም ደግሞ በኢኮኖሚ ደህና የሆነ ነው እንጂ ከዛ ዝቅተኛ ያለ ማህበረሰብ በእንደዚህ አይነት ክፍያ ከፍሎ መቼም አይችለውም። የትኬት ዋጋ ጭማሪው የተጋነነ ከመሆኑን ባሻገር ድንገተኛ ውሳኔ ስለሆነ ተጓዦች ሌሎች አማራጮችን እንዳይጠቀሙ አድርጓል ያሉት አቶ ዘራዳዊት አየር መንገዱ እንዲህ አይነት ውሳኔዎችን ለተገልጋዩ ሕብረተሰብ በጊዜ ማሳወቅ ይጠበቅበት ነበር ብለዋል። ጉዳዩን አስመልክቶ መግለጫ ያወጣው የትግራይ ክልል የትራንስፖርትና መገናኛ ቢሮ ደግሞ አየር መንገዱ በአክሱም ጽዮን ማርያም ክብረ በዓል ተጓዦች ላይ የተጋነነ የዋጋ ጭማሪ አድርጓል ሲል ወቅሷል። ቢሮው ባለፈው አርብ ህዳር 20 2017 ዓመተ ምህረት ባወጣው መግለጫ የዋጋ ጭማሪው ተቋሙ ለትግራይ ህዝብ ፍትሃዊ አገልግሎት ለመስጠት ያለውን ቁርጠኝነት ጥያቄ ውስጥ የሚጥል ነው ብሎታል። መግለጫው አክሎም ጎብኚዎች ወደ ትግራይ ክልል በመሄድ በባህላዊና ሃይማኖታዊ ዝግጅቶች ላይ እንዳይሳተፉ ለማድረግ ሆን ተብሎ የተደረገ ፖለቲካዊ ይዘት ያለው ውሳኔ ነው ሲልም ከሷል። የቢሮው ኃላፊ አቶ ታደለ መንግስቱ ስለ መግለጫው ለአሜሪካ ድምፅ ሲያብራሩ የትኬት ዋጋ ጭማሪው በትግራይ ህዝብ ዘንድ ቅሬታን ፈጥረዋል ብለዋል። ሁሉም ሰው እንዳየው ማህበረሰቡን በአካል ሚዲያ ላይ ቀርቦ አክሱም ላይ ቅሬታ ሳቀርብ ብንሰማው እንደነበር የኢትዮጵያ አየር መንገድ ለየት ያለ የዋጋ ጭማሪ አድርጓል። ይሄ ዋጋ ጭማሬ በማህበረሰቡ በህዝቡ ቅሬታ ፈጥሮብናል። ይህን ቅሬታ መሰረቱ ያው የዋጋ ጭማሬው። ትክክል አለመሆኑ እና የትግራይ ህዝብ የኢትዮጵያዊ ስሜት እንዳይኖረው የሚያደርግ አይነት እርምጃ ነው ብለን ነው የምናስበው። የምናምነውም እንደዛ ነው። የተጋነነ ዋጋ ጭማሪ በማድረግ ዜጎችን እንዲውላሉ፣ ቅሬታ እንዲፈጥሩ፣ ብሎም እንዲቀሩ አድርጓል ብለን ነው የምናስበው። አየር መንገዱ ዜጎች ትግራይን እንዲጎበኙ በማበረታታት በጦርነት የተጎዳውን የቱሪዝም ዘርፍ እንዲያንሰራራ መስራት ሲገባው ከዚህ በተቃራኒ ተንቀሳቅሷል በማለት የወቀሱት ኃላፊው አየር መንገዱ በበዓሉ ተጓዦች ላይ የተጋነነ ያሉትን የዋጋ ጭማሪ ያደረገበትን ምክንያት እንዲያብራራም ጠይቀናል ብለዋል። ደብዳቤውን በጻፍን በአካል ተገኝተን ለአዶ አባነጋ ኤርፖርት ማናጅመንት ለማግኘት ሞክረናል። እዛው ያገኘነው ማብራሪያ ብዙም ያው እነሱ ማለት የሚገባቸውን ብሏል ግን እኛ ልነቅ አር እንደረካንበትም ወደ መይን ኦፊሱ ውልካቸው ማብራሪያ እንዲሰጡን ብለን ነው ደብዳቤ የሰጠናቸው። በደብዳቤ እንደሚሰጡንም ቃል ገብተውልናል። የቢሮው መግለጫ የዋጋ ጭማሪው ፍትሐዊ የአገልግሎት አሰጣጥ መርህን የሚጎዳ በመሆኑ እንዲታረም ጥሪ እናቀርባለን ይላል። አቶ ታደለ ደግሞ አየር መንገዱ በጭማሪው ምክንያት ጉዞአቸው ለተስተጓጎለባቸው ምዕመናን ይቅርታ እንዲጠይቅ ከአቅም በላይ ከፍለው ለተጓዙት ደግሞ ካሳ እንዲሰጥ ጠይቀዋል። አየር መንገዱ ከዚህ ቀደምም እንደ አሸንዳ በመሰሉ በዓላት ላይ የትኬት ዋጋን ጨምሮ ነበር ያሉት ኃላፊው እንዲህ አይነት አሰራሮችን ከማስተካከል አኳያ አየር መንገዱ ቁርጠኛ የሆነ እርምጃ እንዲወስድ እንፈልጋለን በማለት ገልጸዋል። ወደፊት ለሚከበሩ በዓላትም ፍትሐዊ የበረራ አገልግሎት እንዲሰጥ ጠይቀዋል። በዋጋ ጭማሪው ምክንያት የጉዞ ዕቅዴን ሰርዣለሁ ያለን ሰለሞን አብርሃ በበኩሉ በእንዲህ አይነት ክብረ በዓላት ወቅት አየር መንገዱ የሕዝቡን አቅም ከግምት ቢያስገባ መልካም ነው ይላል። ባለፉት በዓላትም እንደዚሁ ነበረ፣ አሸንዳ አካባቢ። ዋናው ትኩረታችን ግን ለቀጣዩ እንዲስተካከል ቢችል ቢችል ዲስካውንት አድርጎ ያበረታታ፣ ካልሆነ ደግሞ ባለው ዋጋ አስተካክሎ የበዓሉ ታዳሚ እንዲበዛ የበኩሉን ድርሻ ቢወጣ ጥሩ ነው በሚል ነው። የትራንስፖርትና ሎጂስቲክስ ሚኒስቴርም አየር መንገዱ ያደረገውን የዋጋ ጭማሪ በመገምገም ማብራሪያ እንዲሰጥ ወደፊትም መሰል ችግሮች እንዳይከሰቱ በመከታተል የትግራይ ሕዝብ ፍትሐዊ የአየር ትራንስፖርት አገልግሎት እንዲያገኝ እንዲተባበር የትግራይ ክልል ትራንስፖርትና መገናኛ ቢሮ ጠይቋል። ስለ ጉዳዩ ከኢትዮጵያ አየር መንገድ የኮርፖሬት ኮሙኒኬሽን ኃላፊዎች አስተያየት ለማግኘት ከትላንትና ጀምረን በስልክ በአጭር የጽሑፍ መልእክትና በኢሜይል ብንጠይቅም ምላሽ አልሰጡንም። ከትራንስፖርትና ሎጂስቲክስ ሚኒስቴርም እንደዚሁ አስተያየት ለማግኘት ያደረግነው ጥረት አልሰመረም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ